ዩናይትድ ስቴትስ ባለፈው ረቡዕ በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ላይ ጣልቃ ለመግባት በሚሊዮን የሚቆጠር ዶላር በማውጣት የአሜሪካ ተጽዕኖ ፈጣሪዎችን በመጠቀም የሐሰት መረጃ ዘመቻ እያካሄደች ነው ስትል ሩሲያን ከሰሰች። ለዚህም ድርጊት ተጠያቂ ናቸው ባለቻቸው ላይ ማዕቀብ መጣሏን ማስታወቃለች። ሩሲያ ፕሮፓጋንዳ የተሞላበትና የተሳሳቱ መረጃዎችን በማሰራጨት ለዚህ ምላሽ ሰጥታለች ሲል ኤፒፒ ተከታዩን ዘግቧል። ደረጀ ደስታ ያቀርበዋል። የዩናይትድ ስቴትስ ባለስልጣናት የመንግስት ዜና ማሰራጫ የሆነው አርቲ ሁለት ሰራተኞች የሩሲያን የምርጫ ፕሮፓጋንዳ ለማሰራጨት አስር ሚሊዮን ዶላር በህገወጥ መንገድ እንዲዘዋወር አድርገዋል በሚል ማዕቀብ በመጣል ክስ መስርተዋል። እንዲሁም ሮሲያ ሰጎድኒያ የተባለው የሩሲያ መንግስት ሚዲያ ቡድን አባላትና አምስት ወኪሎቹን የውጭ ተልዕኮ አስፈጻሚዎች ሲሉ ሰይመዋል። የሩሲያ ግዛት የዱማ አለም አቀፍ ጉዳዮች ኮሚቴ ኃላፊ የሆኑት ሊዮኒድ ስሉትስኪ የዩናይትድ ስቴትስ ማዕቀብ የመናገር ነጻነት ሰራተኞች ላይ ያነጣጠረ ጥቃት ነው ብለዋል። ዩኤስ ሳንክሽንስ አጋንስት ዘ ሚዲያ ግሩፕ ሮሲያ ሴጎድኒያ ሪያኖቮስቲ አርቲ ን ስፑትኒክ አር ክሊር ኤግዛምፕል ኦፍ አ ዊች ሀንት። ዩናይትድ ስቴትስ ሮሲያ ሴጎድኒያ አርአይአይ ኖቮስቲ አርቲ እና ስፑትኒክ በተባሉ የሚዲያ ቡድኖች ላይ የጣለችው ማዕቀብ መሰረተ ቢስ እና በመናገር ነጻነት ላይ የተጣሉ ጫናዎችና የጸያፍ ሳንሱር ግልጽ ምሳሌዎች ናቸው። ይህ አባባል ሐሰት ነው። እንደ አውሮፓ አቆጣጠር መስከረም አራት ቀን የሩሲያ ዜጎች በሆኑ የ31 ዓመቱ ኮንስታንቲን ክላሽንኮቭ ና የ27 ዓመቷ ኤሌና አፋነሲየቫ ላይ የተመሰረተው የፌዴራል ክስ የውጭ ወኪል ምዝገባ ሕግን በመጣስ በማሴር ና የህገ ወጥ የገንዘብ ዝውውርን አስመልክቶ ነው። ሁለቱ የአርቲ ሰራተኞች የተከሰሱት አገር ውስጥ የተፈጠረውን ክፍፍል በመጠቀም ሩሲያ ላይ በተለይም ዩክሬንን አስመልክቶ የሚደርስባትን ተቃውሞ ለማዳከምና የክሬምሊንን ፕሮፓጋንዳ አሜሪካ ውስጥ በድብቅ ለማራመድ የወጣውን እቅድ ማስፈጸሚያ የአስር ሚሊዮን ዶላር ገንዘብ በህገወጥ በሆነ መንገድ እንዲዘዋወር ሽፋን ሰጥተዋል በሚል ነው። መሰረቱን ቴነሲ ክፍለ ግዛት ያደረገው ኩባንያ ከአርቲና ከሩሲያ መንግስት ጋር እንደሚሰራ ከቀጠራቸው ተጽዕኖ ፈጣሪዎችና በሚሊየን ከሚቆጠሩ ተከታዮቻቸው ደብቋል። ይልቁንም ተከሳሾቹ ድርጅቱ በእውን በሌለና የፈጠራ የሆነ ሰው በመጥቀስ በግል ባለ ሀብት የሚደገፍ ነው በማለት በውሸት ተናግረዋል። ምክትል ጠቅላይ አቃቤ ሕግ ሊዛ ሞናኮ ከውጭ ሆነው የህዝብ አስተያየትን ለመዘወር የሚሰሩትን ለመዋጋት አሜሪካ ቁርጠኛ መሆኗን አጽንኦት ሰጥተዋል። ክላሽንኮቭ እና አፋነሲየቫ እስከ 25 ዓመት እስራት የሚያስቀጣ ክስ ይቀርቦባቸዋል። ኤፍቢአይ ጉዳዩን እየመረመረ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አዲስ የቪዛ ገደቦችን የጣለ ሲሆን ሮሲያ ሴጎድኒያ ና ተባባሪዎቹ ሪያ ኖቪዚት፣ አርቲ፣ ቲቪ ኖቭስቲ፣ ረብቴ ና ስፑትኒክ የውጭ ተልዕኮ አስፈጻሚዎች ስል ሰይሟቸዋል። በተጨማሪም የአሜሪካ ግምጃ ቤት የአርቲ ዋና አዘጋጅ ማርጋሪታ ሲሞኒያንን ጨምሮ አስር ግለሰቦችን በድብቅ በሚካሄደው የተጽዕኖ ፈጠራ ዘመቻ ውስጥ ለነበራቸው ያቀረባቸው ሚና ማዕቀብ ጥለዋል።